የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰት ከዋሽንግተን ዲሲ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ማንም ሰው አለታሪኩ እንደማይኖር ነው። አገርም አለታሪኩ አይኖርም። ምክንያቱም ምንጊዜም ከየት ጀምሮ የደረሰ ነው። እንግዲህ ማንኛውም ሂደት በዚህ ነው የሚትል የሚለው። እና የአሁኑ ሁኔታ እንዲሁ ብቻ የአሁኑ ሁኔታ ብቻ በማየት መረዳት አትችልም። ወደ ኋላ ተመልሰ እንዴት እንደዚህ መጣ፣ አሁን ኢትዮጵያ እንዴት ተፈጠረች? የድሮ ምን ትመስል ነበር? በመሀል በስንት አይነት ሂደት ውስጥ ነው ያለፈችው ጠባ ወሰፍታ እንደዚህ፣ በመጨረሻ ደግሞ በ19ኛ መቶ ዓመት ደግሞ አሁን የያዘችውን ቅርጽ እንዴት ነው የያዘችው፣ እንደኝ እነኝም ሁሉ ለማወቅ የምትችለው ታሪክን ከመረመርክ ነው። ህብር ህይወቴ በሚል ርዕስ ያሳተሙትን ግለ ታሪክ መጽሐፋቸውን በቅርቡ ያስመረቁት እውቁ ምሁር ፕሮፌሰር ባህሩ ዘውዴን ድምፅ ነው የሰማ ነው። ከእሳቸው ጋር የተደረገው ቆይታ ከዜና በኋላ ይቀርባል። ሰላም፣ ጤና ይስጥልን። ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። ውድ አድማጮች የቅዳሜ ሐምሌ 8 2015 ዓ ምት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሶ ታምሬ ይመራል። ዋና አዘጋጇ ጽዮን ግርማ ናት። በማህፀን ፊስቱላና ህክምናው ዙሪያ ያተኮረ ዘገባም ለዛሬ ይዘናል። በሁለተኛው የዝግጅታችን አጋማሽ ደግሞ እንግዱ ወልዴ በሙዚቃ ቃና መሰናዶ እያዝናናችሁ ያመሻል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የምናስቀድመው የዓለም ዜና ይሆናል። መልካም ምሽት እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። የደብረ ብርሃን ከተማ አስተዳደር ፖሊስ አዛዥ ማንነታቸው ያልታወቁ ግለሰቦች በተኮሱ ጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሚኒኬሽን ጽሕፈት ቤት አስታወቀ። መስፍን አራጌ ዝርዝሩ አለው። የደብረ ብርሃን ከተማ ፖሊስ መምሪያ ኃላፊ ኮማንደር ምኑ የለት ጭንቅሎ ትናንት ማምሻውን ማንነታቸው ባልታወቀ ሰዎች በጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሚኒኬሽን ጽፈት ቤት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ኮማንደሩ በከተማዋ በደማቅ ስነ ስርዓት የሚከበረው የስላሴ አመታዊ በዓል በሰላም እንዲጠናቀቅ ሲያስተባብሩና አመራር ሲሰጡ መቆየታቸውን ጽፈት ቤቱ አስታውቋል። በዓሉ ተጠናቆ ለሌላ የጸጥታ ስራ ተሰማርተው ባሉበት ሰዓት ማንነታቸው ባልታወቁ ሰዎች ተተኩሶባቸው ወደ ህክምና ተቋም ቢወሰዱም ሕይወታቸውን ማትረፍ እንዳልተቻለ ጽህፈት ቤቱ ገልጿል። ጽህፈት ቤቱ ከቅርብ ጊዜያት ወዲህ ባልተለመደ መልኩ ታዋቂና ጠንካራ የፖለቲካም ሆነ የጸጥታ ዘርፍ አመራሮች ያላቸውን ግለሰቦች የመግደል እንቅስቃሴ መታየቱን ገልጾ የከተማዋን ሰላም ለማደፍረስና ልማትን ለማዳከም የታሰበ ሲል የገለጸውን ተግባር አውግዟል። ኮማንደር ምንውየለ ጭንቅሎ ከአባታቸው ጭንቅሎ ወርቅነህና ከእናታቸው ለአንቺ አደላሁ እንደሻው የካቲት 21 ቀን 1965 ዓ.ም በሰሜን ሸዋ ዞን መራቤት የወረዳ ኮራ ወንጭት ቀበሌ መወለዳቸውን ከየካቲት 2014 ዓ ም ጀምሮ የከተማዋ ፖሊስ አዛዥ በመሆን ማገልገላቸውን የደብረ ብርሃን ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ መቅደስ ብዙና ካጋሩን የሕይወት ታሪካቸው መረዳት ችለናል። የሶስት ወንድ ልጆች አባት የሆኑት የኮማንደር ምንዩየለት የቀብር ስነ ስርዓት ዛሬ ከሰዓት በኋላ ቤተሰቦቻቸው፣ የስራ ባልደረቦቻቸውና ከፍተኛ የመንግስት አመራሮች በተገኙበት ደብረ ብርሃን ከተማ በሚገኘው እግዚአብሔር አብ ቤተ ክርስቲያን ተፈጽሟል። ግድያው በ12 ቀናት ውስጥ በሰሜን ሸዋ ዞን የተ የተገደሉትን አመራሮችና የጸጥታ ዘርፍ ባልደረቦች ቁጥር ወደ ሶስት አሳድጎታል። ሰኔ 27 ቀን 2015 ዓ ም በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን፣ ሰኔ 292015 ዓ ም ምክትል ሳጅን ያለለት ደጎ የተባሉት የሸዋሮቢት የፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋሮቢት ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ገልጾ ነበር። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማ የሽጥላ በትውልድ ቦታ ቦታቸው ሰሜን ሸዋ ዞን መሀል ሜዳ አካባቢ የተገደሉትም ሚያዝያ 19 ቀን 2015 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ። በሱዳን ሶስት ወር ያስቆጠረውን ግጭት ለማስቆም ሁለቱ ተዋጊ ወገኖች አዲስ የሽምግልና ጥረት በተቀበሉ ማግስት ባህሪ በተሰኘችው ከተማ አንዳንድ ቦታዎች ከፍተኛ ውጊያ ማካሄዳቸውን ነዋሪዎች አስታወቁ። የሰሜናዊው የባህሪ ከተማ ነዋሪዎች ሁለቱ ተፋላሚዎች ሃልፋያ በተባለው ድልድይ አቅራቢያ ያካሄዱት ውጊያ ጠዋት ከእንቅልፋቸው እንደቀሰቀሳቸው ለሮይተርስ ተናግረዋል። ውጊያው ከሰዓት በኋላም ቀጥሎ የአየር ድብደባ፣ የመድፍና የመሳሪያ ተኩስ ድምፅ መስማታቸውንም አመልክተዋል። በተመሳሳይ ሌሎች አይንማኞች በደቡብ ካርቱም በሚገኘው የጦር ሰፈር አቅራቢያ ውጊያ መካሄዱን ጠቁመዋል። በግጭቱ የመጀመሪያዎቹ ቀናት ፈጥኖ ደራሽ ድጋፍ ሰጪ ቡድኖች በዋና ከተማዋ የተሰራጩ ሲሆን የሱዳን ጦር ደግሞ ትኩረቱን ያደረገው ብዙም ለውጥ ባላመጣው የአየርና የመድፍ ጥቃቶች ላይ ነው። በቅርቡ በካይሮ የተካሄደውን የሽምግልና ጥረት ከግብፅ ጋር ቅርበት ያለው የሱዳን ጦር እና ፈጥኖ ደራሹ ድጋፍ ሰጪ ቡድን ተቀብለውት ነበር። ከዚሁ ከሱዳን ግጭት ጋር በተያያዘ ዜና በሱዳን የሚካሄደው ውጊያ የሀገሪቱን ደካማ የጤና ስርዓት ለአጠቃላይ ውድቀት እየዳረገው በመሆኑ በሚሊዮን የሚቆጠሩ ሱዳናዊያን ለድንገተኛ ወይም ስር የሰደደ የጤና እክሎች ሕክምና ማግኘት አይችሉም ሲል የተባበሩት መንግስታት ድርጅት ትላንት አስታውቋል። የመንግስታቱ ድርጅት የሰብአዊ ድጋፍ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ባወጣው መግለጫ ግጭት፣ የአቅርቦት እጥረት፣ በህክምና ተቋማት ላይ የደረሰው ጉዳት ወይም በቁጥጥር ስር መሆን፣ እንዲሁም በህክምና ሰራተኞች ላይ የሚደርሱ ጥቃቶች በሰዎች ህይወትና የጤና አገልግሎት የማግኘት ችሎታ ላይ ከፍተኛ ጉዳት እያደረሱ ነው ብሏል። ቺካጎ ዩኒቨርሲቲ የሚገኘው ኖርክ የተሰኘ የህዝብ ግንኙነት ምርምር ማዕከል ከአሶሲየትድ ፕሬስ ጋር በመሆን ባለፈው ወር ያካሄዱት አንድ ጥናት አሜሪካውያን ዲሞክራሲ አሁን እየሰራ ባለበት ሁኔታ ደስተኛ ለመሆናቸውን አመለከተ። በጥናቱ መሰረት ግማሽ የሚሆነው የአሜሪካ ህዝብ ወይም አርባ ዘጠኝ ከመቶ ዲሞክራሲ በትክክል ስራ ላይ እየዋል አይደለም ያለ ሲሆን ዲሞክራሲ በጣም ወይም እጅግ በጣም ጥሩ ሆኖ እየሰራ ነው ያሉት አስር ከመቶ ብቻ ናቸው። አርባ ከመቶ የሚሆኑት ደግሞ እንደ ነገሩ እየሰራ ነው ብለዋል። ጥናቱ በተያያዥነት በተመለከተው ሁለቱ ዋና የአሜሪካ የፖለቲካ ፓርቲዎች የዲሞክራሲ መርሆችን ምን ያክል ያከብራሉ ለሚለው ነጥብ ሁለቱም እጅግ ዝቅተኛ ደረጃዎች አግኝተዋል። በዚህ መሰረት 47 ከመቶ የሚሆኑት አሜሪካውያን ዲሞክራት ፓርቲ የዲሞክራሲ መርሆዎችን ከመከተል አንጻር መጥፎ ስራ እየሰራ ነው ያሉ ሲሆን 56 ከመቶ የሚሆኑት ደግሞ ሪፐብሊካኖች የተሻለ ስራ መስራት ይችላሉ ብለዋል። አሶሴትድ ፕሬስ በበኩሉ የጥናቱ ውጤት በተለያዩ ጫፎች የሚገኙ አመለካከቶች በተስፋፋበት ሀገር ከወረርሽኝ የዋጋ ግሽበትና የኢኮኖሚ ውድቀት ሊከሰት ይችላል ከሚል ፍርሃት ለመውጣት በሚደረገው ጥረት ሰፊ የፖለቲካ መገለል እንዳለ ያሳያል ብሏል። አድማጮች ለሰዓቱ የያዝ ናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። የዓለም ዜናዎቹን አድምጠን ተመልሰናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት የሚተላለፍላችሁ የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ትቆዩ ዘንድ በድጋሚ እንጋብዛለን። ቀዳሚ ወዳደረግነው ዝግጅት ይሆናል የምናልፈው ቆይታ ከፕሮፌሰር ባህሩ ዘውዴ ጋር ኢትዮጵያውያን የሕይወት ተሞክሯቸውን በግለ ታሪክ መልክ ለሕዝብ ማስነበብ ከጀመሩ ጥቂት ዓመታት አልፈዋል። በቅርቡ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናት ተቋም በመኮንን አዳራሽ ህብር ሕይወቴ ግለ ታሪክ በሚል ርዕስ የአንድ ዝነኛ ምሁር ግለ ታሪክ መጽሐፍ ተመርቋል። በተጨማሪም የእኚህ መምህርና ምሁር የተለያዩ ሰፊ አስተዋጽኦዎች እውቅና ተሰጥቷቸዋል። ፕሮፌሰር ባህሩ ዘውዴ በታሪክ የትምህርት መስክ በአዲስ አበባ ዩኒቨርሲቲ ልዩ ልዩ የስራ ክፍሎችና ተቋማት የሰጡት አገልግሎት አርአያነት ያለውና የላቀ እንደሆነ ተገልጿል። የጥናት ስራቸው ፍሬዎች የሆኑት አያሌ ቁጥር ያላቸው መጽሀፍትና መጣጥፎች የአቻሊ ቃውንትን አድናቆት አትርፈዋል። ባህሩ በኢትዮጵያ ብቻ ሳይሆን በመላው አፍሪካ በታሪክ ጥናት ከሚጠቀሱ ቀዳሚ ሊቃውንት መካከል አንዱ ናቸው። ስራዎቻቸውም በአፍሪካ በአውሮፓ እና በአሜሪካ ታላላቅ ዩኒቨርሲቲዎች ማስተማሪያዎች መሆናቸውን የሚያውቋቸው የሙያው ሊቃውንት መስክረውላቸዋል። መለስካቸው አመሃ ከፕሮፌሰር ባህሩ ዘውዴ ጋር አጭር ቆይታ አድርጓል። ዛሬ 46 ዓመት በፊት ከእንግሊዝ ሀገር የዶክትሬት ዲግሪውን ይዘው አገሩን ለማገልገል እንደተመለሱ አላበሳው ምናልባት ወደ እስር ቤት ተወርረዋል። ከዚያ ወጥተው ግን ያደረጉትን ዛሬ በተመረቀው የግል ታሪክ መጽሐፎ ገልጸውታል። እንደተመከሩት እንግሊዝ ሀገር ቀርቶ ቢሆን በእርግጠኝነት የምናውቀው እንደማይተሰሩ ብቻ ሊሆን ይችላል። ወደ ሀገሩ መመለሱ አሁን ይጸጽሰውታል። እኔ መቼም ፀጥቶኛ ዋቀም ምክንያቱም ያ እንደ ደንቀራ ነው የማየው፣ እና ከዛ ከደንቀራ አልፌ የሰራሁት ነገር በጣም ብዙ ስለሆነ ምንም አይደለም። ደግሞ በእኔ ብቻ አይደለም፣ በጠቅላላ በአገር የመጣ ጉዳይ ስለሆነ ከእኔም የባሰ የሞቱም አሉ። አለ ምክንያትም አለ በቂ ምክንያትም የተገደሉ አሉ። ከተገደሉ በኋላ ልፍቼ የተጠሩ ሁሉ አሉ። ይህ ሁሉ አለ። እና እዛ በቀር ኖሮ እንግሊዝ ሀገር ከሆነ እንግዲህ ስደተኛ ወይም ደግሞ ፕሮፌሰሩ እንደደገሰልኝ አማርኛ አስተማሪ ሆኜ አማርኛ አስተማርኩኝ እንትን ነበር። ያ ለመሰማራት ከምፈልግበት መስክ ጋር የራቀ ነው። አለበለዛም ደግሞ ዌስት ኢንዲስ ዩኒቨርሲቲ ኦፍ ዌስት ኢንዲስ አመልክቼ ነበረ። የአጋጣሚ ነገር ሆኖ መቼም ጣፈንታ የሆነ መስለ እኔ እዚ ሀገር በገባ ሆኖ በሳምንቱ አዎንታዊ መልስ የመጣሁ እሱም በገኝ ኖሮ ያው ጃማይካ ሄዳለው አንዲት ቆንጆ አበሻ መሰል ሚስት አገባለሁ እናዛዛለሁ እና ግን በአካዴሚክ ሕይወት ግን በጣም ባዶ ነው የሚሆነው፣ ምክንያት ስለ ኢትዮጵያ ምንም መረጃ አይኖረኝም። እና ስለዚህ ያችን ቅደንቃራ አልፌ ከዛ በኋላ በምርምር በራሴ ምርምር ሁለተኛ በተቋም ማጠናከር በመገንባታ በተለይ የታሪክ ክፍለ ትምህርትና የኢትዮጵያ ጥናት ተቋምን በማጠናከሩ በኩል የሰራቸውን ሳይ ምንም ጸጥታ ነገር የለም። እንኳን ደመደስኩ ነው ምለው ሌላው ደግሞ እዚሁ መጽሐፍ ላይ ያነሱት ነገር አለም የሂሳብ ትምህርትን በጣም ይወዱ እንደነበረና ውጤቶም ከፍተኛ እንደነበረ በግል ታሪኮ ነግረውናል። ይህ ፍቅሮ ከፍተኛ ሁለተኛ ደረጃ እያሉ እንደተለወጠም በዚሁ መጽሐፍ አጫውተውናል። በተለይ የአንድ የውጭ ሀገር መምህር የማስተማር ዘዴውና አቀራረቡ ይህም አለለ አሰኝቶ የታሪክ ትምህርትን አጥብቀው ያዙ። በዛሬው ዘመን አባባል በፍቅር ይወዱታል ማለት ይቻላል። በጊዜው ከእውቀት አኳያ እንዴት ያለ ትርጉም ቢሰጡ ሆኖ ትምህርቱን እንዲወዱ አስተዋጽኦ ያደረገው በአጠቃላይ ታሪክ ሲባል ብዙ ሰው የሚያሰለቸውም የማይስበውም ነገር ምንድን ነው? ይሄ የሰዎች ስምና የዓመተ ምሕረት እሱ ላይ ነው ትኩረት የሚሆነው። በተለይ ብዙ ጊዜ ህንዶች ሲያስተምሩ የነበረው ከዛ በፊት በዛ ላይ የሚያተኩር ነገር ነው እና ምንም ጭንቅላትን ብዙ የሚያሰራ ነገር አይደለም። ሽምደዳ የምንለው ነገር አላያለም በዛን ጊዜ አሁን እንደሚባል አላውቅም። ሽምደዳ ነው እና ሸምደድ ነው። ከዛ በኋላ መልሰ መጥፋት ነው አይነት ነገር ነው እንጂ ታሪክ እንደዚህ ነው የሚመስለኝ የነበረው ማለት ነው። ግን ታሪክ እንደ ሂደት እንደ ፕሮሰስ አላለም የአይዲያ ስግጭት ፍጭት፣ የመሳሰለው ነገር መሆኑን ህብረተሰብን የሚወስን ሂደት መሆኑን እነሱን ነው እንግዲህ አሁን ይሄ አስተማሪ በዛን ጊዜ የመጡት የመጀመሪያዎቹ የሰላም ጓዳ አስተማሪዎች መካከል ሎሎ መኮንን እድለኞች ነን። አራት አራት በጣም ጥሩ አስተማሪዎች ነበሩ የመጡት የሂሳቡም የፊዚክሱም የእንግሊዝኛውም የታሪክ አስተማሪው እንግዲህ በተለይ ሁለቱ ናቸው የእንግሊዝ አስተማሪው እና የታሪክ አስተማሪው እኔን በደንብ የቀረጹኝ ማለት ይችላሉ። እንግሊዝኛው አስተማሪ የነበረው ሚስተር ግሬንድ አብሬው ኖር ስለነበረ እንደውም የበለጠ ትክትትል እያደረገልኝ የአጻጻፍ ስልት በተለይ አጫጭር አረፍተ ነገሮች የመጻፍ ስልት በደንብ እየሞረደ ነው። ማለት እየሰደበኝም ነው። ቬርቦስ ይላል። ብዙ ጊዜ በጣም ረጃጅም አረፍተ ነገር ስጽፍ ቬርቦስ ነው የሚለው እና እንደዚህ ያለ እየሞረደ አሁን ድረስ ያለኝን እንግሊዝኛም የአማርኛም አጻጻፍ ስልት ስታይል ያወረሰኝ ስ ነው። ግን ዋናው ግን የታሪክ አስተማሪ የታሪክ አስተማሪ ሲያስተምር በተለይ እንደ አጋጣሚ የዚህ የፈረንሳይ አብዮትና የናፖሊዮን ገድሎች የሚያቀርበበት ጊዜ ቅድም ባልነው ወትሮ በሚደረገው አይነት መልክ የዓመተ ምሕረትና የሰዎች ስም ጋጋታ ብቻ ሳይሆን የሂደቶች የፕሮሰሶች ፕሮሰስ እሱም በመሆኑ እና በቃያን ጊዜ ነው በጣም የተለወጥኩት እና በአጭር ጊዜ ውስጥ በቃ የታሪክ ፍቅሬ በጣም እያደገ ሄዶ እንደዚ፣ አንድ ጊዜ ፈተና ወሰቶን እሴ ጽፌ ወስዶ ማታ ሲያረም ቆይቶ በማግስቱ ጠዋት ተቻኩሎ ነው የመጣው ወደ ክፍል፣ እኔን ለማንበብ በጣም ከመውደዱ የተነሳ ዛሬ ማነብላችሁ ትላንት በፈተናችሁ ሰጣችሁ ፈተና ባህሩ የጻፈውን ነው ብሎ ማንበብ ሲጀምር፣ በቃ ደንግጬ ወደ ወንበሬ ስር ምናምን መደበቅ ሁሉ ጀመርኩኝ ግን ከዛ በኋላ ነው እንግዲህ አሁን ለካ ይሄ ጣፈንታ ይሄ መሆን አለበት ብዬ ከታሪክ ጋር የተቆራኘሁት። የቤተሰብ አባልም ሌላም ጓደኛ የተቃወሙት የለም። የተቃውሞ በኋላ መቃወም ሳይሆን መቼም መቃወም አይቻልም። እሱ እንግዲህ ምን ላይ ነው የሚመጣው? ወደ ዩኒቨርሲቲ መሄድ ስንጀምር እኔ ታሪክ ነው ማጠናው በምልበት ጊዜ ሁሉም ሰው እብድ ነው ወይ መካሪ የለውም ነው የተባለው። ምክንያቱም የማቴማቲክስ ችሎታው በጣም ከፍተኛ ከመሆኑ የተነሳ ወይ ማቴማቲክስ ፊውር ማቴማቲክስ አጠናለሁ ወይም ማቴማቲክስ ጋር የተዛመደ እንደ መሐንዲስ መንደስ አይነት ነገር እገባለሁ በዛም ሳክሰስፉል ሆናለሁ ተብሎ ነው እና የሚጠበቅ የነበረው። እና እንዴት ነው ታሪክ የመረጠው? እንዴት መጀመሪያውኑ አርትስ ፋክልቲ እንዴት ገባ ነው የተባለው። ሁለተኛ ደግሞ ከዛም አልፎ ደግሞ እንዴት ታሪክ መረጠ የሚል እንትን አለ። ግን ተቃውሞ ሊሆን አይችል፣ ምክንያቱም ዞሮ ዞሮ ወሳኙን ነኝ፣ የራሴን ህይወትም ነው። ግን ለመምከር የሚሞክራሉ ኧረ ምከሩትም ያሉ አሉ። የታሪክ ትምህርት እንድርሶ ለሚወዱት የመጠየቅ የመመርመር ችሎታውንና ጥማታቸውን ለሚያደርጉት ሪካውንት አስፈላጊነቱ ግልጽ ነው። ለህብረተሰብ ለሀገር ምን ይጠቅማል ቢባል ነው ይላሉ። ማንም ሰው አለታሪኩ እንደማይኖር አገርም አለታሪኩ አይኖርም። ምክንያቱም ምንጊዜም ከየት ጀምሮ የደረሰ ነው እንግዲህ ማንኛውም ሂደት በዚህ ነው የሚትን የሚለው እና የአሁኑ ሁኔታ እንዲሁ ብቻ የአሁኑ ሁኔታ ብቻ በማየት መረዳት አትችልም። ወደኋላ ተመልሰ እንዴት እንደዚህ መጣ አሁን ኢትዮጵያ እንዴት ተፈጠረች? ድሮ ምን ትመስል ነበር? በመሀል በስንት አይነት ሂደት ውስጥ ነው ያለፈችው? ጠባ ወሰፍታ እንደዚህ፣ በመጨረሻ ደግሞ በ19ጠኛ መቶ ዓመት ደግሞ አሁን የያዘችውን ቅርጽ እንዴት ነው የያዘችው? እነህ ሁሉ ለማወቅ የምትችለው ታሪክን ከመረመርክ ነው። ማንኛውም ጥናት እንኮ ብታይ ለምሳሌ ኢኮኖሚክስም፣ በፖለቲካል ሳይንስም፣ በሶሺዮሎጂ በሌሎች ዲሲፕሊኖች ቢሆን ሲያጠኑ፣ ጥናት ሲያደርጉ መጀመሪያ ታሪካዊ ዳራ ነው ታሪካዊ ዳሯ ምንድን ነው? ከኋላ ነው የሚጀምረው። ለምን? ያ ግብአት ነው ትልቅ ግብአት ነው የሚሆነው የአሁኑን ለመረዳት። ስለዚህ አለ ታሪክን ሳታውቅ የአሁኑ ሁኔታ ለመረዳት በፍጹም አትችልም። ምክንያቱም የአሁኑ ሁኔታ የታሪክ ውጤት ስለሆነ ማለት ነው። ኢትዮጵያውያን እንግዲህ ታሪካቸውን ይወዳሉ ይባላል። በታሪካቸው ይመካሉ፣ በታሪካቸውም ይጣላሉ። የት ላይ ነው የተሳሳቱት ኢትዮጵያውያን በዚህ ረገድ? ታሪክን አገር ለመገንባትስ መሳሪያ ማድረግ እንዴት ይጠቅማል? ታሪክም መመካት ያለ ነገር ነው። ምክንያቱም ኢትዮጵያ የስልጣኔ ሀገር ነች። እነ አክሱም፣ እነ ላሊበላን፣ እነ ሐረርን እነ ጅማ አባ ጀፋርን የመሳሰሉ የዳበሩ መንግስታት ያለች ሀገር ነው። በቅርስ በዩኔስኮ ደረጃ በቅርስ የተመዘገቡት እንኳን የታሪካዊ ቦታዎች ቀላል አይደሉም። በዚህ በዚ ሁሉ ልንኮራ እንችላለን። ከዛም ከሁሉም በላይ ደግሞ አድዋን የመሰለ አንጸባራቂ ድል በዓለም ታሪክ እንደ ልዩ እንደ ልዩ ገድል ሊታይ የሚችል ምክንያቱም ዓለም በአጠቃላይ በተለይ አፍሪካ በአጠቃላይ በኮሎኒያል አገዛዝ ስር በወደቀችበት ጊዜ እምቢ ብለው ለኢትዮጵያን እምቢ ለነጻነታችን ብለው ልዩነታቸውን አቻችለው በአንድ መንፈስ በአንድ ልብ ተዋግተው ሀገራቸውን ነጻ ለማድረግ ችለዋል እና እነኚህ እነኚህ የሚያኮሩ ናቸው። ግን እንግዲህ መቼም ምንድን ነው ከጊዜ በኋላ ያስተረጓጎም ልዩነት አለ። ይኸውም ምንድን ነው አንዱም ደግሞ ችግርም በመሰረቱ የኢትዮጵያ ታሪክ አጻጻፍ በቀድሞ ጊዜ አካታች አልነበረም፣ በሰሜኑ ላይ የሚያተኩር ነበር ሴማዊ እና ይሄ ስለነበረ ነው እንግዲህ አሁን ለምሳሌ ይሄ ልዩነት የመጣው ከዛ ደግሞ በ19 መ ዓመት የአፄ ምኒልክ ግዛት ማስፋፋት እና የዘመናዊት ኢትዮጵያን የፈጠሩበት ስልት አንዳንዴም ጭካኔ ያለበት ስለነበረ በዛ ምክንያት ያለው ጠባሳ አሁንም ድረስ ያልሻረ ሆኖ በዚህ ምክንያት የተረጓጉም ልዩነት ይመጣል እንጂ በመሰረቱ ሊኮራ የሚችልበት ታሪክ ነው ያለው። ሌላው ራሱ አሁን የአድዋ ብቻ አይደለም፣ የአምስቱ ዓመት የነጻነት ትግል ራሱ ቀላል አይደለም። እና ያ የዛው ነጸብራቅ ነው፣ የአድዋ ነጸብራቅ ነው ባዶ አማካኝነት ነፃ እንደሆነን ደግሞ በአምስቱ ዓመት ትግል ደግሞ አሁንም ነፃ ሆነን እንቀጥላለን በማለት አጭር ያንን የጣሊያን አገዛዝ በአጭር ጊዜ እንዲቀጭ አድርጎታል። ግን ታሪክን አገር ለመገንባት መሳሪያ ማድረጉ ይጠቅማል ወደንም ጠላን ታሪክማ የሀገር ግንባታ እንትን ነው፣ አካል ነው። ግን እንግዲህ ምን አይነት ታሪክ ነው አካታች የመሆኑ ነገር ብቻ ነው። እና አሁን በታሪክ ክፍለ ትምህርት ለምሳሌ ስራዬ ተብሎ የተያዘው ከ1960ዎቹ መጨረሻ በፈረንጆች አቋጣጠር ጀምሮ በተለይ ይሄ ሰሜን ተኮር ሰሜን ላይ ብቻ የሚያተኩረውን ታሪክ በመከለስ የደቡቡን ህዝብ ታሪክ የደቡቡን ህዝብ ታሪክ ለመጻፍ ደግሞ የጽሁፍ መረጃ እንደ ሰሜኑ ስለሌለ የቃል መረጃ ሳቢን የሆነ መንገድ በመጠቀም በዛ መሰረት ታሪካቸውን ማወቅ ሳወቅ ና በተለይ ሁለት አስተማሪዎቻችን ከእንግሊዝ ሀገር በዙ ሜቶዶሎጂ ወይም ስነ ዘዴ ተክነው የመጡ ጠቅላላ የአራተኛ አመት የመመረቂያ ጽሁፍን አቅጣጫ ለውጠው በደቡብ ህዝቦች ላይ እንድናተኩር በኦሮሞ፣ በሲዳማ፣ በጉራጌ፣ በሀረር፣ በመሳሰሉች ላይ እንድናተኩር ና ለህትመት እና ለህዝብ እይታ አልበቁም እንጂ በጣም በጣም ብዙ ድርሳኖች ተጽፈዋል። እና ከዛን ጊዜ በኋላ ይሄ ሰሜን ለብቻ ተቆሞ ተለውጦ የደቡብ ሕዝብ ታሪክ ለመታወቅ ችሏል። ማለቴ ታቶ ወይም የጊዜ ሁኔታ ጋር አዛምዶ በዛ ላይ መናቆር ሳይሆን እንዲሁ ብቻ እንደ ታሪክነቱ ተረድቶ ከነጉድፉ ማለት ነው። ሁሉ ግን ደግሞ በጣም ብዙ በጎ ገጽታዎች አሉት እና የእኛ ህይወታችን የሀገራችን አካል መሆኑን አውቀው። ከዛ በኋላ ደግሞ በዛ ላይ ተመስርቶ ደግሞ የተሻለች ኢትዮጵያ ለመመስረት መሞከር። የኢትዮጵያ ታሪክ ጸሐፊዎች የገዢዎችን ታሪክ ማለት ነገስታትን የመሳፍንት ታሪክ በመጻፍ የተጠመዱ ናቸው የሚሉ ወገኖች አሉ። ነቀፋ እንዴት የሚመልሱ ተለርሶ ሌሎች ደግሞ የአንድ ነገድ ወይም ብሔር እንበላውን ታሪክ እንደሚጽፉ ይናገራሉ። ለእነዚህ ምን እንመልሳለን? በአጠቃላይ ስለ ኢትዮጵያ የታሪክ አጻጻፍ ታሪክ ምን ይነግሩናል? የገዢ መደብ ታሪክ የነበረው ድሮ ነው። አሁን ተለውጧል። በጣም ብዙ ተለውጧል። ምል ቅድም እንደጠቀስኩ ነው። አንደኛ ራሱ የደቡብ ከገዢ መደብ ወጥ አዲስ ህብረተሰብ እንትን የምታረግበት እንትን ነገር ነው። ሁለተኛ ደግሞ እርግጥ ያንን መረዳት ያለብን ምንድነው ያኛውም ቢሆን አለምክንያት አይደለም። መረጃዎች ናቸው ወደዛ እንትን የሚያደርጉት ለምሳሌ ዜና መዋዕሎች ናቸው ለረጅም ጊዜ ያሉ ዜና መዋዕሎች ናቸው እና ዜና መዋዕሎቹ ደግሞ አብዛኛውን በነገስታት ታሪክ ላይ የሚያተኩር ስለሆነ የታሪክ አጻጣፍንም ወደዛ ስበውታል ማለት ይቻላል። ግን ከዛ ወዲህ ግን ብዙ ለምሳሌ በኢኮኖሚክ ሂስትሪ በኢኮኖሚክ ታሪክ የኔ ትውልድ በተለይ ብዙ ኢኮኖሚክ ታሪክ ላይ ብዙ ጽፏል። ማህበራዊ ታሪክ ትንሽ እንደው ገና ይቀረዋል ቢባልም ተጀምሯል። በተማሪዎች ደረጃ ለምሳሌ ኢንስቲቱሽንስ ትምህርት ቤቶች፣ ሰፈሮች፣ ሆስፒታሎች የመሳሰሉት ሁሉ አስጠንጠናል እና ተለውጧል። ያው እንግዲህ ድሮ የነበረውን እንትን በማለት ብቻ የገዥ መደብ ታሪክ ብቻ ነው የሚጻፉ ይባላል እንጂ እኔ አሁን ስለ ምሁራን ብሎ ብዙ ጽፌአለሁ፣ እንደምታወቀው ስለ ተማሪዎችም ጽፌአለሁ። ሌሎች እኳ ባልደረቦቼ እንደዚሁ በጣም በመሬት ይዞታ ላይ ለምሳሌ በመሬት ስሪት ላይ፣ በጭሰኝነት ላይ፣ በመሳሰሉት ላይ ማህበራዊና ኢኮኖሚያዊ ታሪክ በተለይ እየጎላ መጥቷል ማለት ነው። ፖለቲካ ላይ ብቻ አይደለም። አሁን ወታደራዊ ወይም ፖለቲካ ታሪክ የሚለው የበፊቱ የበፊቱን እንትን ሙሉ በሙሉ አሁን ተቀባይነት አለው ማለት አይቻልም። ተለውጧል፣ ተለውጧል። ይቀረዋል፣ ግን ኦፍኮርስ ይቀረዋል። ብዙ መሻሻል አለበት፣ ብዙ መቀጠል አለበት፣ መስፋት አለበት፣ መጎልበት አለበት እንጂ ከዛ በተረፈ ግን እንደ ድሮ ይሄው ነው ብቻ ተብሎ የድሮ ወቀሳ አሁንም ድረስ መቀጠል የለበት። ምክንያቱም ማወቅ ያስፈልጋል። የተጻፈውን አለማወቅም ነው አንዱም አለመታተም፣ የታተሙት አነስተኛ መሆናቸው ጥቂት መሆናቸው በቤተ መጽሐፍት ሸልፍ ውስጥ መጣጠራቸው ነው። አንዳንዶቹ ጥናቶች እንጂ ካለማወቅ ነው እንደዚህ አይነት ነገር የሚባለው ብዬ ነው የምገምተ ካያለ የታሪክ ስራዎቹ ወደ ሀገር ቋንቋ የተተረጎሙት ካልተሳሳትኩ ሁለት ይመስሉኛል። በሀገር ቋንቋ መጽሐፉ ተነባቢነቱን ምን ያህል ከፍ እንደሚያደርገው እርስዎ ራሶ በዚህ በህብር ህይወቴ መጽሐፉ ላይ ገልጸውታል። ከነዚህ በርካታ የምርምር ስራዎቹ በአማርኛ ትርጉሙ በአጭር ጊዜ ቅድሚያ የሚሰጧቸው የትኞቹን ነው? በጣም በቅርብ ማንኛው ያስቀድማሉ? ምንም ጥያቄ የለውም። እሱ አሁን መተርጎም ያለበት ወደ አማርኛ በተማሪዎች ንቅናቄ ላይ የጻፍኩት ኩዌስት ፎር ሶሻሊስት ኢትዮጵያ የሚለው ነው። እስካሁንም ይከነከነኛል፣ ምክንያቱም ብዙ ሰው ያነበበውም አይመስለኝም በእንግሊዝኛ ስለሆነ እንጂ እሱ ከመጽሐፎች ሁሉ በአንዳንድ ነገር በጣም ወሳኝ የሆነ መጽሐፍ ነው። ለምን አሁን ያለንበትን ሁኔታ ሁሉ የተማሪዎችን ንቅናቄ ሳናውቅ ማወቅ አንችልም። የመሬቱን ዞታንተውና የብሄረሰብ ጥያቄ መጀመሪያ ያነሱት ተማሪዎች ናቸው። እንዴት ነው ያነሱት? በምን አውድ ነው ያነሱት ያነሱት ምን ድምዳሜ ላይ ደረሱ? ያስ ድምዳሜ ምን ህጸጽ ነበረው? ይህን ይህን ሁሉ ለማወቅ ያ እንትን በአማርኛ ተተረጎ መምጣት አለበት። እንግዲህ አሁን ያው የድካም ጉዳይ ስለሆነ በተረጎም ቀላል አይደለም። አንዳንድ ጥሩ አጋጣሚ ስላገኘው ነው የበፊተኞቹን ተረጎምኩት። ኢንስቲትዩት ሞደርን ኢትዮጵያ እንዴት እንደተረጎሙ ጽፍ ያለው መጽሐፌ ላይ። ኦክስፎርድ ሰባቲካል በነበርኩበት ጊዜ በተለይ ማታ ማታ ትንሽ ጊዜ ስለነበረኝ ማታ ማታ ከምዝናና እንደው ቁጭ ብዬ ለምን ይህን አልጽፍም አልኩኝ። ምክንያቱም ከዚህ በፊት በውይይት ላይ የጻፍኩት የሶስት ሺህ ወይ የመቶ ዓመት ታሪክ የሚለው የፈጠረውን ስሜት በህዝብ ላይ የፈጠረውን ስሜት ከተረዳው በኋላ ለካ ህዝባችንን ትተነዋል፣ ህዝባችን ምንም አልሰራንም ብዬ አሁን በአማርኛ መጻፍ አለብን ብዬ ያው በዛው በነበረኝ በሶስት ወር ቆይታ ማታ ማታ እየጻፍኩኝ ኦልሞስት ጨረስኩት ማለት ይቻላል። የፓኒርስ ኦፍ ቼንጅ ወይም የፋና ወጊ ለውጥ አቀንቃኞች የሚለውን ደግሞ የተረጎምኩት አብዛኛውን የተረጎምኩት በርሊን ለአንድ ዓመት ፌሎሺፕ አገኘ በነበረበት ጊዜ እዛ ያለኝ ፕሮጀክት በጎን እየሰራሁ ደሞ ሰረቅ አርጌ ደግሞ ከሰዓት ሰረቅ አርጌ በግማሽ ቀን ግማሽ ቀን ያንን እንሰራለሁ፣ ግማሽ ቀን ደግሞ ይሄንን እየተረጎምኩኝ ለወለዳር ለማብቃት የተ አሁን ያን አይነት የተዝናና ጊዜ ተማግኘት ከባድ ነው። መድከምም አለ ትንሽ። ስለዚህ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በመስማማት ተርጓሚ እየፈለግን ያለ ነው። ከዛ በኋላ ያው ፍጤ አርቶ ስራ ይፈልጋሉ። ትርጉም መቼም ደራሲው ራሱ ቢተረጉመው ነው የሚሻለው፣ ምንም ጥያቄ የለውም። ግን ደግሞ ትንሽ ምናልባት ጊዜ እንዳይፈጅብኝ በመስጋት አንድ ዘዴ እየፈጠርን እያፈላለግን ነው ተርጓሚ፣ ፕሮፌሽናል ተርጓሚ ተርጓምበትና ከዛ እኔ ደግሞ አርቶት አድርጌለት የሚታተምበት መንገድና ምንም ጥያቄ የለውም እሱ ነው። እንግዲህ አሁን የቀረው በተከታይ ከሰላሳ ዓመት በላይ ለሆኑ አመታት የጻፏቸውን አንድ ላይ የተጠራቀመ ሶሳይቲ ስቴትን ሂስትሪ የሚለው መድብል አለ። መቼም እኔ እንዳየሁት እሱ በጣም ብዙ የሚጠቅም ነገር ስላለው እሱንስ እንዴት ያወታል ለመተርጎም ማለት ነው። ነው ፈረንጆች ኤርኩሊያን የሚሉት ታስክ ነው። አንዳንዶችም ደግሞ ጊዜያቸው አልፎባቸው ሊሆን ይችላል ግን ሌላም ሰው ጠቁሞኛል ይህንን እሱም አንድ ነው ምክንያቱም መጽሐፍ ብዙ ሰው በመጽሐፍ ትን መልኪያ ነው የሚያውቀው እንጂ ደራሲ ደራሲዎች አብዛኛውን ጊዜ ብዙ ቁም ነገር ደግሞ የሚጽፉት በመጣጥፎች ነው። በተለይ አካደሚክ ዓለም መጣጥፎች ትልቅ ሚና ነው ያላቸው። እነኛ መጣጥፎች ደግሞ እንዳልከው የብዙ የብዙ ዓመት ውጤቶች ናቸው። ተሰባስበው በአንድ ቅጽ እንዲገኙ ያደረግ ነው። ተበታት ነው በየቦታ ስለሆነ ሰው ሊያገኛቸው አይችልም። ስለሆነ እንግዲህ አትሊስት በአንድ መድበል አዲስ አበባ ዩኒቨርሲቲ ፕሬስ ጋር ተባብሬ ያንን አሳተምኩ። እንግዲህ እሱ ትርጉም ደግሞ ሌላ አጀንዳ ነው። ጊዜና ጉልበቱ ከሰጠን ምን ያውቃል እንግዲህ አትሊስት የሁሉንም ባይሆን የተመረጡትን የተመረጡትን በዚህ ጊዜ በጣም በጣም ወሳኝ ነው፣ እና በግድ መስራት አለብኝ የሚሉት። በቀደም ብዙ ጥሪ ቀርቦሎታል፣ ብዙን እንጠብቃለን እየተባሉ ነው። እንደ በእርሶ አስተያየት ግን ምንድን ነው? ፊትፎ ላይ ያለ እቅድ መቼም ሰው ሰው አዘኔታ የለውም ይህን ሁሉ ለፍቼ እንደገና አሁን ምን እንጠብቃለን? እኔ ማለቴ አለ በጣም አስቸጋሪ ነው። ም ሰው ሰው እኮ ሞት ከምም አለ እና አሁን ያቀድኩት ነገር የለም። እንግዲህ ይሄ የትርጉም ስራዎች በተለይ የዚህ የተማሪዎች ንቅናቄ ትርጉም ስራ ዳርቤ ደርስልኝ ትልቅ እርካታ ያሰማኛል እ ከዛ በተረፈ ከዚህ የጀመርኩት ፕሮጀክት ነበር በማንነት ጥያቄ ላይ ሂስቶሪካል አናሊሲስ ለማድረግ የጀመርኩት ስራ አለ እዛ ሳውዝ አፍሪካ ስቴሌንቦሽ አምስት ወር በቆየሁበትም ጊዜ በእሱ ላይ ነበር ያተኮርኩት። ብዙ ተዛማጅ የሆኑ መጽሀፍት በማንበብ በማለት እና ጉልበቱ ከሰጠኝ እና ወኔውን ካገኘ ምናልባት እሱ ወሳኝ ጥያቄ ስለሆነ በእሱ አንድ ድርሰት ይዤ ብቅ ልል ችል ይሆናል። ግን ተስፋ አልሰጥም ማለቴ የት አለ ብላችሁ እንዳጨቀጨቁኝ በኋላ በጣም እጅግ በጣም አመሰግናለሁ ፕሮፌሰር፣ ስለሰጡኝ ሳይት እና ጊዜ። እሺ፣ እኔም በጣም አመሰግናለሁ ለሰጣኝ ለሰጣኝ እድል። መለስካቸው አመሀንና እንግዳውን ፕሮፌሰር ባህሩ ዘውዴን እናመሰግናለን። በመቀጠል የማህፀን ፊስቱላና ሕክምናው ዙሪያ ያተኮረ ዘገባ እናቀርባለን። ኢትዮጵያን ጨምሮ ከሰሐራ በታች ባሉ የአፍሪካ ሀገሮችና በእስያ ከሁለት ሚሊዮን በላይ የሚሆኑ ወጣት ሴቶች ማህጸን ላይ ለሚደርስ የፊስቱላ ችግር ህክምና ሳያገኙ እንደሚኖሩ የዓለም የጤና ድርጅት መረጃ ያመለክታል። እነዚህ ሴቶች ዕድሜ ልካቸውን ከማህበረሰብ ተገልለው ስር ከሰደደ የጤና ችግርና ከድባቴ ጋር ለመኖርም ይገደዳሉ። የአሜሪካ ድምፅ በየሳምንቱ የሚያዘጋጀው ድምፃችን የተሰኘው መሰናዶ በኬንያ ከማህፀን ፊስቱላ ያገገመች ሴትና ለ27 ዓመታት የፊስቱላ ቀዶ ጥገና ሐኪም ሆነው እያገለገሉ የሚገኙትን ዶክተር አምባዬ ወልደ ሚካኤልን አነጋግሮ ያሰናዳውን ፕሮግራም ስመኝሽ የቆየ እንደሚከተለው ታቀርበዋለች። የማህፀን ፊስቱላ ነፍሰ ጡር እናቶች በወሊድ ወቅት ከሚያጋጥሟቸው ከባድና አደገኛ ጉዳቶች አንዱ ነው። በሽታውን ሙሉ ለሙሉ መከላከል የሚቻል ቢሆንም በታዳጊ ሀገራት ባለው የማህፀን ሕክምና አገልግሎት እጦት ምክንያት በሚሊየን የሚቆጠሩ ሴቶች በሽታው በሚያስከትልባቸው ጭንቀትና የነገ ህይወታቸውን በመፍራት ለመኖር ይገደዳሉ። በተጨማሪም ቤተሰቦቻቸውና ማህበረሰቡ ስለሚያገላቸው በማህፀን ፊስቱላ የተጠቁ ሴቶች ብዙ ጊዜ የኢኮኖሚ አቅማቸው የተዳከመ እና ለሕክምና ያላቸው አማራጭም የተገደበ ነው። በዚህ በሽታ ተጠቂ ከሆኑ ሴቶች አንዷ ኬንያዊቷ ሻሮን ኮሪር ናት። ሻሮን የህግ ባለሙያና አስተማሪ ስትሆን ከስድስት ዓመት በፊት ሁለተኛ ልጇን ናይሮቢ በሚገኝ ዘመናዊ ሆስፒታል ውስጥ በምትወልድበት ጊዜ በተፈጠረ ችግር ለፊስቱላ ህመም መዳረጓን ትናገራለች። ምንም እንኳን የተሻለ የጤና አገልግሎት ባለበት ቦታ ብትኖርም በፊስቱላ የሰለጠነ ባለሙያ እስክታገኝ ለስድስት ወር የሴትነት ክብሯን የነካ አሰቃቂ ጊዜ እንዳሳለፈች ትገልጻለች። እውነት ለመናገር እጅግ በጣም የሰበረኝ ሁኔታ ነበር። ማንም ላይ እንዲደርስ የማልመኘው በሽታ ነው። ምክንያቱም ሽንትና ሰገራይን መቆጣጠር አልችልም ነበር። በዚያ ላይ ሰገራ በሽንት መሽኛ በኩል ይወጣ ነበር። እጅግ ከባድ ነበር። በህይወቴ ካሳለፍኩት ነገር ሁሉ እጅግ ከባዱ ይሄ ነው። ሽንት መቆጣጠር ካቃተኝ በኋላ መሽተት ከጀመርኩ ጀምሮ ሰዎች መጥተው ልጄን እንዲያዩ እንኳን አልፈልግም ነበር። መኝታ ቤቴ ውስጥ ተገልዬ ብቻዬን ነበር የምቀመጠው። ሳላውቀው በራሴ ላይ ያለኝ መተማመን ሁሉ ጠፍቶ ነበር። ሻሮን በማህፀን ፊስቱላ በሽታ ምክንያት የልጆቿን አባት ጨምሮ በቤተሰቦቿና በጓደኞቿ የደረሰባትን መገለልም አትረሳውም። ከበሽታዋ ድና ተመልሳ ከህብረተሰቡ ጋር መቀላቀልና ወደ ቀድሞ ህይወቷ መመለስ የምትችልም አልመሰላትም ነበር። በፊስቱላ ከተጠቋ በኋላ ባለቤቴ በጣም ነበር ያገለለኝ። ለጓደኞቻችን፣ ለቤተሰቦቻችን እየሸተትኩ እንደሆነ በሽንትና በሰገራ እየተጨማለኩ እንደሆነ መኝታ ቤታችን መቆየት የሚችልበት ስፍራ እንዳልሆነ ይነግራቸው ነበር። ይሄ ለእኔ በጣም ከባድ ነበር። በጣም ነበር የሚሰማኝ፣ በተለይ ደግሞ የእሱን ድጋፍ አለማግኘቴ። ነገር ግን ሕክምናውና በተለይም ደግሞ የስነልቦና ድጋፍ ካገኘሁ በኋላ ግን ይህንን የሴቶች ችግር ልንወያይበት እንደሚገባ ተረዳው። ለዛ ነው ሴቶች በነፃነት ስለፊስቱላ በሽታ የሚያወሩበት ሕክምና አግኝተውና ድነው ወደ ቀድሞ ሕይወታቸው መመለስ እንደሚችሉ ተስፋ የሚያገኙበት ፋውንዴሽንን ያቋቋምኩት። ሻሮን በኬንያታ ብሔራዊ ሆስፒታል ቀዶ ጥገናውን አግኝታ ከዳነች በኋላ ግን እሷ ለወራት ባሳለፈችው ሁኔታ ውስጥ ለአመታት የሚኖሩ በርካታ ሴቶች መኖራቸውን ተረዳች። በመሆኑም አሁን በፌስቱላ የተጠቁ ሴቶችን እናድን የሚል ፋውንዴሽን አቋቁማ ሌሎች ሴቶችን በማገዝ ላይ ትገኛለች። የማህፀን ፌስቱላ ባደጉና የተሻሻለ የጤና ተቋማት ባሉባቸው ሀገራት ሙሉ ለሙሉ መወገድ የቻለ በሽታ ነው። የህክምና አገልግሎት ተደራሽ በሆኑባቸው አካባቢዎች እንዳይከሰት ማድረግም ይቻላል። እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚኖሩ በሚሊዮኖች የሚቆጠሩ ሴቶች ግን ለዚህ አልታደሉም። በኢትዮጵያ ከሀያ ሰባት ዓመታት በላይ የፌስቶላ ቀዶ ጥገና ሐኪም በመሆን ያገለገሉት ዶክተር አምባዬ ወልደ ሚካኤል እንደሚሉት ችግሩ በብዛት በገጠሩ እና የኢኮኖሚ አቅማቸው አናሳ በሆኑ የህብረተሰብ ክፍሎች ዘንድ የገዘፈ መሆኑ ደግሞ ትኩረት እንዳይሰጠው አድርጓል። አብዛኞቹ የማህፀን ፊስቱላ ተጠቂዎችን ማከም የማይቻለው አንደኛ በቂ የፊስቱላ ቀዶ ጥገና ሐኪሞች ባለመኖራቸው ነው። እነዚህ ሴቶች በማንኛውም የጤና ተቋም ሄደው ህክምናውን ማግኘት አይችሉም። ፊስቱላን መጠገን የሚችል የፊስቱላ ህክምናን የሚሰጥ ሐኪም ያለበት ቦታ መሄድ አለባቸው። ይሄ ሁኔታውን አስቸጋሪ አድርገዋል። ሌላው ችግር ደግሞ አብዛኞቹ የፊስቱላ ተጠቂ ሴቶች የኢኮኖሚ አቅማቸው ደካማ ከሆነ የማህበረሰብ ክፍል የሚመጡ መሆናቸው ነው። ወደሚታከሙበት ለመሄድም የትራንስፖርት የሚከፍሉት እንኳን የላቸውም። ቢኖራቸውም እንኳን ወደ ህክምና ቦታ የሚወስዳቸው ሰው ያስፈልጋቸዋል። አንዳንዶቹ ደግሞ ፊስቱላ በህክምና የሚድን መሆኑን እንኳን አያውቁም። ዶክተር አምባዬ ባለፉት ሶስት አስርት ዓመታት ውስጥ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ የሚገኙ ከዘጠኝ ሺህ በላይ የማህጸን ፊስቱላ ተጠቂ ሴቶችን አክመው አድነዋል። ከሶስት ዓመት በፊት በኢትዮጵያ ባቋቋሙት ሆፕ ኦፍ ላይት የተሰኘ በጎ አድራጎት ድርጅት አማካኝነት በአሰላ በጅማና በጎንደር ባቋቋሟቸው ሶስት የፌስቱላ ህክምና መስጫ ማዕከላትም በሺዎች ለሚቆጠር ሴቶች የቀዶ ጥገና አገልግሎት፣ የስነ ልቦና ድጋፍ እና በአካባቢው ለሚገኙ የጤና ባለሙያዎች የፌስቱላ ህክምና ስልጠና እየሰጡ ይገኛሉ። በሽታውን ሙሉ ለሙሉ ለማስወገድ ወይም እንዳይከሰት ለመከላከል ግን ሀገራዊ ቅንጅት እንደሚያስፈልግ ያሳስባሉ። different variables are involved in the problem of the cause of obstetric fistula የማህፀን ፊስቱላ በሽታ እንዲከሰት የሚያደርጉ በርካታ ምክንያቶች አሉ። ስለዚህም ለማጥፋትም የተለያዩ ባለድርሻዎች የየድርሻቸውን መወጣት አለባቸው። ለምሳሌ የጤና ሚኒስቴር የህክምና ተቋማትን ማስፋፋት፣ የሰለጠኑ አዋላጆች እንዲኖሩ ማድረግ እናም ደግሞ የህክምና መገልገያ ቁሳቁሶችን ማሟላት አለበት። ሴቶችንም ማህበረሰቡንም ማስተማር አለብን። ችግሩ መታከም እንደሚችልም መታወቅ አለበት። ስለዚህ ትምህርት ሚኒስቴርም የራሱ ሚና አለው። የሴቶች ጉዳይ ሚኒስቴርም እንዲሁ ፖሊሲ አውጪዎችን ማስተማር፣ መገለልን ለማስቆም ማህበረሰቡን ማስተማር አለባቸው። ስለዚህ የማህፀን ፊስቱላ በሽታን ለመግታት የእነዚህ ሁሉ አካላት ቅንጅት ያስፈልጋል። የማህፀን ፊስቱላ በሽታ በዋናነት የተራዘመ ምጥ በሚኖርበት ወቅት በቂ የሕክምና አገልግሎት ባለመኖሩ ምክንያት የሚከሰት ችግር ቢሆንም ከምጥ ጋር ያልተያያዙ ለምሳሌ በማህፀን ቀዶ ጥገና ወቅት በሚያጋጥም መሰንጠቅ፣ በልጅነት የሚደረግ የግብረ ስጋ ግንኙነት፣ አስገድዶ መደፈር እና የተለያዩ ኢንፌክሽኖች ምክንያትም ሊከሰት ይችላል። ሆኖም የሕክምና አቅርቦትን በማሻሻልና በቂ የሕክምና ባለሙያዎች እንዲኖሩ በማድረግ ችግሩ ሙሉ ለሙሉ እንዲወገድ ከተከሰተም እንዲድን ማድረግ ይቻላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዝግጅቷ አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛችሁ። አሁን መስተንግዶውን ለሙዚቃ ቃና አዘጋጁ ለእንግዱ ወልዴ ልልቀቅ። መልካም ቆይታ ጤና ይስጥልኝ እንደምን አመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምረዋል ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማምሸው እንግዲህ ወልዴ ነኝ ማህበራለስ ነች ላቭ ሶንግ ብላ ከሰየመችው ዜማ ጋር በእንደ አውሮፓውያን አቆጣጠር 2007 የለቀቀችው የዚህ ዘፈን ግጥም የፍቅር ጉዳይን የሚነካ ቢመስልም እርሷም ሆነች የሙዚቃ ተንታኞች እንዳሉት ግን ግጥሙ የተጻፈው ሳራ በሙዚቃ ኩባንያዎች ላይ በነበራት ቅሬታ ምክንያት እንደሆነ ተገልጿል። ለኩባንያዎች ውስጥ ልካቸው የነበሩት ግጥሞች ለእነርሱ ገበያ አርኪ ባለመሆኑ ችላ ሲሏት እነርሱን ለማስደሰት ብላ የምታደርገው ነገር እንደማይኖር ለመግለጽ የተጠቀመችበት ዘፈን እንደሆነ ተናግራለች። ሃርስ የሁለት ግራሚ ባለቤት ነች። ለቶኒና ኤሚ ሽልማቶችም ታጭታ ነበር። 3 ሚሊዮን አልበሞችንና 15 ሚሊዮን ነጠላ ዜማዎችን ሸጣለች። ላቭ ሶንግ በሳራ በራለስ ዋናው የዩትዩብ ቻነል ላይ ብቻ 112 ሚሊዮን ጊዜ ተደምጠዋል። ይህች እንደው እያልኩ ሌት ተቀናፋቂ፣ ሰርክ የማይታክተኝ አለውሽ ጠባቂ፣ ፍቅር ተደግፌ፣ ቃል ኪዳን ታቅፌ፣ ትመጪ እንደው እያልኩ፣ ክፍት ነው ደጃፌ ትመጪ እንደው ሚካኤል። በላይነህ ናፍቆትና ፍቅር ብሎ በሰየመው አልበም ውስጥ ካካትታቸው ድንቅ ዜማዎች አንዱ ነው ነው። Münke die Gefahr, die die The good and bad

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የማመሸው እንግዲህ ወሌ ነኝ። ቢፎር አይ ሌት ጎ ፍራንኪ ቤቨርሊ እና የሪትም ኤንድ ብሉስ ባንዱ ሜዝ በእንደ አውሮፓውያን አቆጣጠር 1981 የለቀቁት ዜማ ነው። ዘፈኑ አሁንም በተለየ አፍሪካ አሜሪካውያን በሚያዘወትሯቸው መዝናኛ ስፍራዎች የሚሰሩ ባንዶችና ዲጄዎች ሳያጫውቱት የማያልፉት ነው ብል ማጋነን አይሆንም። ቢፎር አይ ሌት ጎ ፍራንኪ ቤቨርሊ ከሜዝ የሙዚቃ ባንድ ጋር ነበር። ቢዮንሴ ለዚህ ተወዳጅና ትውልድን የተሻገረ ዘፈን ክብር ለመስጠት ከአራት ዓመታት በፊት በለቀቀችውና ሆም ካሚንግ በተሰኘው የሙዚቃ ፊልም ውስጥ አካተዋለች። የመለያየት ሙዚቃ ነው። ከፍቅር በኋላ አልፎ አልፎ መለያየት ይኖራል። ከመለያየቴ በፊት ትክክለኛ ውሳኔ መወሰኔን ማረጋገጠሻ ሻለው እያለ ነበር ፍራንኪ ቤቨርሊ። ገዳይ እየራኤል ጌቱ ነው ያው በፍቅር መሆኑ ነው።

የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የማመሸው እንግደወሌ ነኝ። ሁሌም አይሰለቻችውን ብዬ የማስበው ሙዚቃ ነው። ቢዮንሴን ጨምሮ በርካቶች የተጫወቱት ዜማ ነው የምጋብዛችሁ። መጀመሪያ ያዜመችውን የኤታ ጄምስን ነው። የካዲላክ ሬኮርድስ በተሰኘውና በስልሳዎቹና ከዛም በፊት ስለነበሩት ዘፋኞችና ና የሬኮርድ ስቱዲዮዎች መካከል ስለነበረው ሁኔታ በሚተርከው ፊልም ላይ ቢዮንሴ ያደመጥናትን ኤታ ጄምስ ሆና ተጫውታለች። ቢዮንሴ በዚህ ፊልም ላይ እንዴት ግሩም አድርጋ እንደተጫወተችው ፊልሙን ፈልጋችሁ እንድታዩ ጋብዛሉ። ካዲላክ ሬኮርድስ ይሰኛል። በጣም ከምወድለት ሙዚቃዎች አንዱ ነው። በምን ሰበብ ልጥላሽ፣ ማሕሙድ አህመድ ለዛሬው የሙዚቃ ቀና የመጨረሻ ምርጫ ነው። ለሳምንት ቀጠሮ ይዘን እንለያይ። ሰላም እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ፣ ነጣው team got

I'm i love ክቡራትና ክቡራን አድማጮቻችን ነገ እሁድ በመስተዋት ፕሮግራም እስከምናገኛችሁ ሰላም፣ በደህና ደሩ።